The Voice of America Be your way Yer, Yameri Kadims, Radio Tabiano Music mm -hmm. በ1922 እና 25 ሜትር ባንዶች እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የዛሬ ሰኞ የካቲት 29 2008 ዓ ም ዝግጅታችን ጀመረ። ጤና ስጥልን፣ እንደምናምሻችሁ። ጤና ስጥልን፣ ክቡራትና ክቡራን አድማጮች እንደምናምሽታችኋል። አስተናጋጆቻችሁ ሰሎሞን አባተና እኔም አሉላ ከበደ ነን። እኛ እንደርስባቸዋለን ብለን ያሰብናቸው ለምሳሌ በአልሚ ምግብ ወደ መቶ ሰባ ሺህ ህጻናትና እናቶችና ሴቶች ናቸው። እስካሁን መድረስ የቻልነው ወደ አስራ አንድ ሺህ ህጻናትና ሴቶች ናቸው። በተለይም በአፋር እና በሶማሌ በኦሮሚያ እና በአማራ ክልል እንዲሁም በትግራይ እርዳታውን ሰጥተናል። የኢትዮጵያ ቀይ መስቀል ማህበር ፕሬዚደንት ዶክተር አህመድ ረጃ ናቸው የሰማችኋቸው። በአብይር ዘገባለን ርዕስ ዜናውን አሉ ላይ ያሰማናል። ከኢትዮጵያና የኤርትራ ድንበር አካባቢ ታግተው የተወሰዱት ኢትዮጵያውያን ከሁለት ቀና በፊት በሰላም ወደ ሀገራቸው ተመልሰዋል ሲል የኢትዮጵያ መንግስት አስታወቀ። ወደ ሀገራቸው የተመለሱት ኢትዮጵያውያን ስንት እንደሆኑ መረጃውን ያሰራቸው የመንግስት ኮሚኒኬሽን ጉዳዮች ጽሕፈት ቤት አላብራራም። በአዲስ አበባ የመንገድ ትራፊክ ደህንነት ደንብ ለማስከበር ከአምስት ዓመታት በፊት የወጣውንና በከፊል ሲተገበር የነበረው ህግ ሙሉ በሙሉ ተግባራዊ ለማድረግ እንቅስቃሴ በመጀመሩ የአዲስ አበባ ታክሲ አሽከርካሪዎች በሙሉ በዛሬው ዕለት ስራ ማቆም አድማ መጥተው መዋላቸው ተዘገበ። በሶማሊያ የአፍሪካ ህብረት የሰላም ጥበቃ ተልእኮ አሚሶም በአንድ የጦር እዝ እንዲመራ ወታደሮች ያዋጡ አገሮች መሪዎች ወሰኑ፣ የሚሉት ከርዕሰ ወሬዎች ውስጥ ናቸው። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። ከኢትዮጵያና ኤርትራ ድንበር አካባቢ ታግተው የተወሰዱት ኢትዮጵያውያን ከሁለት ቀናት በፊት በሰላም ወደ ሀገራቸው ተመልሰዋል ሲል የኢትዮጵያ መንግስት አስታውቋል። ወደ ሀገራቸው የተመለሱት ኢትዮጵያውያን ስንት እንደሆኑ ግን መረጃውን ያሰራጨው የመንግስት ኮሚኒኬሽን ጉዳዮች ጽፈት ቤት ዝርዝር አልሰጠም። ዘጋቢያችን እስክንድር ፍሬው ከአዲስ አበባ አጠር ያለ ዘገባ ይዟል። የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ለኢትዮጵያ ብሮድካስቲንግ ኮርፖሬሽን እንዳብራራው ታግተው የቆዩት ኢትዮጵያውያን ወደ ሀገራቸው የተመለሱት በሱዳን በኩል ነው። እንደ ማብራሪያው ከሆነ ታጋቾቹ ከሁለት ቀናት በፊት እኩለ ሌሊት ላይ ከኤርትራ ወደ ሱዳን ገብተዋል። ከዚያም ወደ ሀገራቸው ተመልሰዋል። ኢትዮጵያውያኖቹ ያለምንም ችግር በሰላም ወደ ሀገራቸው ተመልሰዋል ከማለት ውጭ ጽህፈት ቤቱ ዝርዝር ማብራሪያ አልሰጠም። የኢትዮጵያ መንግስት በወርቅ ፍለጋ ላይ ተሰማርተው የነበሩ ዜጎች ታግተው ወደ ኤርትራ መወሰዳቸውን ይፋ ያደረገው ጉዳዩ በተለያዩ የመገናኛ ከፍተኛ ብዙሀን ከተዘገበ በኋላ ነው። ከገታው መትረፋቸውን የገለጹና ለአሜሪካ ድምጽ ሬዲዮ አስተያየታቸውን የሰጡ አንድ ኢትዮጵያዊ አጋቾቹ የትግርኛ ቋንቋ የሚናገሩ ኢትዮጵያውያን መሆናቸውን፣ ከታጋቾቹ አንዱንም ሲገድሉ መመልከታቸውን አስረድተዋል። ሰሞኑን ስለ ጉዳዩ ያብራሩት የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ ሚኒስትር ጌታቸው ረዳ ወደ ዝርዝር ጉዳዮች አልገቡም። መንግስት ተመጣጣኝ እርምጃ እንደሚወስድ ግን ተናግረው ነበር and as to what measures, uh, we're going to take። ጉዳዩን በቅርበት እየተከታተልን ነው። የምንወስደውን እርምጃ በተመለከተም ሁልጊዜ እርምጃ ስንወስድ ቆይተናል። ተመጣጣኝ እርምጃ ከአሁኑ ተግባር አንጻር ተመጣጣኝ እርምጃ ምን እንደሚሆን ግን ለእናንተ ተዋለሁ። ታጋቾቹ በምን ሁኔታ ሊለቀቁና ወደ ሀገራቸው ሊመለሱ እንደቻሉ የመንግስት ኮሚኒኬሽን ጉዳዮች ጽፈት ቤት አልጠቀሰም። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ። በሌላ በኩል የኤርትራ መንግስት በትላንትና ዕለት ባወጣው ጋዜጣዊ መግለጫ ተጨባጭነት የሌላቸውና የስም ማጥፋት ክሶችን ማቅረብ ምርጫው አድርገዋል ሲል የህወሓት አስተዳደር የፕሮፓጋንዳ ማሽን ያለውን ወንጅሏል። የነኝህም መሰረት የለሽ ውንጀላዎች ዓላማም እያደር እየጠነከረ የመጣውን የኢትዮጵያ ህዝብ አስተዳደሩ ላይ ያነሳውን ተቃውሞ የተመለከተ እውነታ ለመሸፋፈን ነው ሲል የኤርትራ መንግስት መግለጫ ተችቷል። በአዲስ አበባ የመንገድ ትራፊክ ደህንነት ደንብን ለማስከበር ከአምስት ዓመት በፊት የወጣው እና በከፊል ሲተገበር የነበረውን ህግ ሙሉ በሙሉ ተግባራዊ ለማድረግ እንቅስቃሴ በመጀመሩ የአዲስ አበባ ታክሲ አሽከርካሪዎች በሙሉ ዛሬ የስራ ማቆም አድማ መተውለዋል። ፌዴራሉ የትራንስፖርት ባለስልጣን ትናንት ባወጣው መግለጫ ትግበራው ለሶስት ወር መራዘሙን አስታውቀዋል። አሽከርካሪዎቹ ግን ለሶስት ወር ማራዘም መፍትሄ አይደለም ነው የሚሉት። መጽሔት ዝርዝር ዘገባ ያቀርብበታል። በሶማሊያ የተሰማራ የአፍሪካ ህብረት የሰላም ጥበቃ ተልዕኮ አሚሶም በአንድ የጦር እዝ እንዲመራ ወታደሮች ያዋጡት ሀገሮች መሪዎች ወሰኑ። ከተለያዩ ሀገሮች የተወጣጡት ወታደሮች እስካሁን ባለው ጊዜ ሲንቀሳቀሱ የነበረው በተናጠል እና በየተመደቡባቸው አካባቢዎችም እንደነበር የጠቅላይ ሚኒስትር ኃይለማርያም ደሳለኝ ልዩ ልኡክ አምባሳደር ብርሃነ ገብረ ክርስቶስ ተናግረዋል። ለዝርዝሩ አሁንም እስክንድር ፌው ከአዲስ አበባ በአህጉራዊው ድርጅት ጥላት ስር በሶማሊያ የሚገኘው የአፍሪካ ህብረት የሶማሊያ ተልእኮ አሚሶም አልሸባብን ለመደምሰስና የዚያችን አገር መንግስት ለመደገፍ ሲሰራ ቆይቷል። ከተለያዩ አገሮች የተውጣጣው የአሚሶም ጦር ግን እንደ አንድ ኃይል አይንቀሳቀስም። ኢትዮጵያን ጨምሮ ለአሚሶም ወታደሮችን ያዋጡ አገሮች መሪዎች ሰሞኑን በጅቡቲ ያካሄዱት ስብሰባ ግን ይህንን ሁኔታ ለመቀየር ተስማምቷል። በዚሁ ስብሰባ ላይ የተገኙት የጠቅላይ ሚኒስትር ኃይለ ማርያም ደሳለይ ልዩ መልእክተኛ አምባሳደር ብርሃነ ገብረ ክርስቶስ ለኢትዮጵያ ብሮድካስቲንግ ኮርፖሬሽን ሲናገሩ ውሳኔው ወታደሮቹ እንደ አንድ ኃይል እንዲንቀሳቀሱ የሚያደርግ መሆኑን አብራርተዋል። ሶማሊያ ውስጥ የሚንቀሳቀሱት ኃይሎች የተወሰኑ የአገሪቱ ክፍሎች የሶማሊያን መንግስት በመደገፍ አካባቢውን እንዲያረጋጉ ከአል ሸባብ ነጻ እንዲያወጡ ነው የተመደቡት። የየራሳቸው ክልል፣ የየራሳቸው አካባቢ ያላቸው ነጻ የሚያወጡት። አሁን ይህ ሆኖ ሀይሎቹ በየራሳቸው ይንቀሳቀሱ ስለነበር አሁን የታሰበው አንድ አጠቃላይ አመራር እና ቁጥጥር እንዲኖረው የኢትዮጵያ፣ የኬንያ፣ የጅቡቲና የሶማሊያ መሪዎች በተገኙበት የተላለፈው ውሳኔ በአልሸባብ ላይ የሚደረገውን ዘመቻ ለማጠራከርም ተስማምቷል። ለአፍሪካ ሕብረት የሶማሊያ ተልእኮ ወታደሮች ያዋጡ ሀገሮች ኢትዮጵያ፣ ኬንያ፣ ዩጋንዳ፣ ቡሩንዲ ና ጅቡቲ ሲሆኑ ጋና፣ ኬንያ፣ ናይጄሪያ ና ሴራሊዮን ደግሞ የፖሊስ ኃይል አዋጥተዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። እዚያው ሶማሊያ ያቆየናል። ተከታዩም ዜና በባይዶዋ ከተማ ውስጥ ትናንት የደረሱት ሁለት ፍንዳታዎች ያጠፉት ህይወት ሰላሳ መድረሱ ተገለጸ። አልሻባብ ጥቃቱን ባደረሰበት ጊዜ የገበያው ቦታ በሰው የታጨቀ እንደነበረ ፖሊስና የአካባቢው ባለስልጣናት አመልክተዋል። በሁለቱ ፍንዳታዎች ከተገደሉት በተጨማሪ አርባ ሰዎች ቆስለው ሆስፒታል ውስጥ እንደሚገኙ ታውቋል። ከትናንት በስቲያ ቅዳሜም አልሸባብ ዋና ከተማይቱ ሞቃዲሾ ላይ በጣላቸው ሁለት ከባድ የፍንዳታ አደጋዎች የሀያ አምስት ሰው ህይወት መጥፋቱና ስድሳ ሰው ተጎድቶ ሆስፒታል እንደሚገኝ ተዘግቧል። አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። የሶሪያው ተኩስ የማቆም ስምምነት አልፎ አልፎ ካሉ አንዳንድ ግጭቶች በስተቀር ለሶስተኛ ቀን እንደጸና መሆኑን የተባበሩት መንግስታት ድርጅት ዋና ጸሐፊ ባንኪሙን አስታወቁ። ለግጭቶቹ እንዳይስፋፉና ውጊያውም እንዲቆም ወይም ዘለቄታ እንዲኖረው ለማድረግ የሚያስችሉ ቅኝቶችን የሚደረጉበት በርካታ መንግስታት የታቀፉበት ግብረ ኃይል ክትትል እያደረገ መሆኑንም ዋና ጸሐፊው ጠቁመዋል። በአማጸያኑ በተያዙት ቦታዎች ላይ ተፈጽሟል የተባለውን የአየር ጥቃት ለመምከር ግብረ ኃይሉ ፈጥኖ እንዲሰበሰብ የፈረንሳይ ውጭ ጉዳይ ሚኒስትር ዣን ማርክ አይሮ ጥሪ አሰምተዋል። የዩናይት ስቴትሱ የመከላከያ ሚኒስትር አሽካርተር በበኩላቸው የተኩስ አቁሙ በአግባቡ ከተጠበቀ በአጠቃላይ የቀውስና የግጭቱ መጠን እንዲቀንስ ሊረዳ ይችላል ብለዋል። ቻይና ወደ ውጭ የምትልከው የጦር መሳሪያ ብዛት ባለፉ አምስት ዓመታት በእጥፍ መጨመሩን አንድ አጥኚ ቡድን አስታወቀ። ቻይና በጦር መሳሪያ ምርትና ገበያ ኢንዱስትሪ በዓለም ዋና ከሚባሉት መካከል እየገባች መሆኗን የጠቆመው ስቶክሆልም የሚገኘው የዓለም የሰላም ጥናት ኢንስቲትዩት ሲፕሪ ይባላል። በመንጻር የቻይና ግዙፍ የጦር መሳሪያዎች ወጪ ንግድ በአውሮፓውያኑ የዘመን አቆጣጠር ከ2011 እስከ 2015 ዓ ምት በነበሩት ዓመታት በ88 ከመቶ ማደጉን አስታውቋል። ቻይና መሳሪያዎቹን እየሸጠች ያለችው የረዥም ጊዜ ወዳጅነት ላላት አገሮች መሆኑን የጠቆሙት የኢንስቲትዩቱ ከፍተኛ ተመራማሪ ሲሞን ቬዘማን ፓኪስታንን፣ ባንግላዴሽና ሚያንማርን እንደ ምሳሌ ጠቅሰዋል። ቻይና ዩናይትድ ስቴትስና ሩሲያን ተከትላ በዓለም ሶስተኛዋ የጦር መሳሪያ አምራችና ሻጭ አገር ስትሆን ባለፉት አምስት ዓመታት ውስጥ በዓለም ዙሪያ ከተሰራጨው መሳሪያ ስድስት ከመቶው የቻይና ስሪት መሆኑ ታውቋል። ኢትዮጵያ ውስጥ ነጻ የአምቡላንስ አገልግሎት ለገጠሩ የኢትዮጵያ አካባቢዎች የሚሰጠው ብሔራዊ ፕሮግራም ከእርግዝና ጋር ተያይዘው ለሚደርሱ ድንገተኛ የሞት አደጋዎች በግማሽ ያህል እንዲቀንሱ ማድረጉ ተዘገበ። ይህን ዜና ዘገባ ያወጣው ግሎባል ሄልዝ በተባለው ዓለም አቀፍ የህክምና መጽሔት ላይ የስዊድኑ የኡሚያ ዩኒቨርሲቲ ተመራማሪዎች ቡድን ነው። በመጨረሻም ዓመታዊው የሲኒማ ጥበብና ሳይንስ ሽልማት ኦስካር ትናንት ምሽት ሎስ አንጀለስ ላይ ሲካሄድ የዚህ ዓመቱ አካዳሚ ሽልማት ምርጫ ነጮችን ብቻ ያሰባሰበ ነው የሚለውን ትችት ግምት ውስጥ ያስገባ እንደነበር ተገልጿል። ኢንዱስትሪው የተመልካቾቹን ሕብርና ስብጥር የሚያንጸባርቅ መሆን እንዳለበት የተንቀሳቃሽ ምስሎች ወይም የሲኒማ ጥበብና ሳይንሶች አካደሚ ፕሬዚደንት ሸሪል ቡን አይዛክስ አመልክተዋል። በደልቢ ትያትር በተካሄደው የተካሄደውን ስነ ስርዓት የመራው ጥቁሩ ኮሜዲያን ክሪስ ራክ ይህንኑ የቀለም ስብጥር ንትርክ ጉዳይ በመግቢያ ጫወታው ላይ አነሳስቷል። ሊዮናርዶ ዲካፕሪዮ ሬቨናንት ፊልም ላይ ላሳየው ችሎታና ብቃት ምርጥ ተዋናይ ሲሆን ስፖትላይት ምርጥ ፊልም ተብሎ ተሸልሟል። ዜናው በቃ። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15660 ኪሎ በ22 ሜትር ባንድ በ13865 ኪሎ ሄርትዝ በ25 ሜትር ባንድ በ12040 በ12080 እና 12140 ኪሎ ሄርትዝ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሰኞ የካቲት 29 2008 ዓመተ ምህረት ምሽት ፕሮግራማችን ነው። እስከ ምሽቱ 4 ሰዓት አብራችሁን ቆዩ። ክቡራትና ክቡራን አድማጮች፣ አሁን የዕለቱ አበይት ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገራለን። በቅድሚያ የዕለቱ አብይ ርዕስ ይደመጣል። የኢትዮጵያ ቀይ መስቀል ማህበር በድርቅ ሳቢያ ለተጎዱ ህጻናትና እናቶች የሚውል አልሚ ምግብ ለማቅረብ ከ150 እስከ 200 ሚሊዮን ብር እንደሚያስፈልገው ይፋ አደረገ። ገንዘቡ ከሀገር ውስጥ በጎ አድራጊዎች ለማሰባሰብ አቅዷል። እስከ ዛሬም ከመጠባበቂያ በጀቱና ከአጋር አባላት ባገኘው ገንዘብ ከ25 ሚሊዮን ብር በላይ መድቦ የእርዳታ ስራውን እያከናወነ መሆኑንም ገልጠዋል። መለስካቸው አመሀ ዝርዝሩን ይዟል። ባለፈው ሳምንት መገባደጃ ላይ ማህበሩ በጠራው ጋዜጣዊ መግለጫ ላቀረበው የበጎ አድራጎት ጥሪ ፈጣን ምላሽ የሰጡትን የተለያዩ አካላት አመስግነዋል። የማኅበሩ ፕሬዚዳንት ዶክተር አህመድ ረጃ እንደጠቆሙት ይህ አገር በቀል አንጋፋ ሰብአዊ ድርጅት ባለፉት ረዥም ዓመታት በተለያየ ጊዜ በተከሰቱ የድርቅ አደጋዎች በወገን ላይ ሊደርስ የሚችለውን ጉዳት በማስቀረት ወይንም በመቀነስ ረገድ ወሳኝ ድርሻ አበርክተዋል። በአሁኑ ወቅት ኤልኒኞ እየተባለ በሚታወቀው ክስተት ምክንያት በተከተለው ድርቅ የተፈጠረው ችግር ሰፊና ጥልቅ ቢሆንም ማኅበሩ በችግሩ ግንባር ቀደም ተጎጂ ሊሆኑ የሚችሉ የህብረተሰብ ክፍሎችን ትኩረቱ ያደረገ ይመስላል። ከእነዚህም ደግሞ የተወሰኑ ቁጥር ያላቸውን ለመርዳት መለየቱን ተናግረዋል። ለዚህም የሚጠበቀው እርዳታ ምን ያህል እንደሆነ ዘርዝረዋል ምንጩንም ጭምር። እኛ እንደርስባቸዋለን ብለን ያሰብናቸው ለምሳሌ በአልሚ ምግብ ወደ መቶ ሰባ ሺህ ሕጻናትና እናቶች እና ሴቶች ናቸው እስካሁን መድረስ የቻል ነው። በዚህ በአጭር ጊዜ ውስጥ በተደረገ እንቅስቃሴ ወደ አስራ አንድ ሺህ ሕጻናትና ሴቶች ናቸው በተለይም በአፋር እና በሶማሌ በኦሮሚያ እና በአማራ ክልል እንዲሁም በትግራይ እርዳታውን ሰጥተናል። በቀጣይ ግን ለዚህ ሁሉ ለአልሚ ምግቡ እርዳታ የሚያስፈልገን የገንዘብ መጠን ከመቶ ሀምሳ እስከ ሁለት መቶ ሚሊዮን ብር ብለን ነው የምንገምተው ያስቀመጥነው። ስለዚህ ይሄንን ገንዘብ ማሰባሰብ ያለብን እዚሁ በራሳችን በሀገር ውስጥ አቅምና ከአጋር ድርጅቶቻችን ጋር በመሆን ነው። ማህበሩ በቅርቡ የጀመረውን እርዳታ የማሰባሰብ ስራውን ተግባራዊ ከማድረጉ በፊት እነዚህን ለአደጋ በእጅጉ ተጋላጭ የሆኑ የህብረተሰብ ክፍሎችን ለመድረስም የተሻለውን ሁሉ ሲያደርግ መቆየቱን ዶክተር አህመድ ረጃ ገልጸዋል። የአሁኑ የድርቅ አደጋ ከተከሰተበት ጊዜ ጀምሮም አስቸኳይ የዳሰሳ ጥናት በማካሄድ በድርቅ ለተጎዱ ወገኖች በተለይም ለእናቶች፣ ለነፍሰ ጡር ሴቶችና ህጻናት ልዩ ትኩረት በመስጠት የአልሚ ምግብ ድጋፍ ለማድረስ በዓለም አቀፍ የቀይ መስቀልና ቀይ ጨረቃ ፌዴሬሽን በኩል የአስቸኳይ ጊዜ ድጋፍ ጥሪ ከማቅረብ ባለፈ ማህበራችን ካለው የመጠባበቂያ በጀትና ከአጋር አካላት በተገኘ ድጋፍ ከ25 ሚሊዮን ብር በላይ በመመደብ በተለይ በአፋር፣ በሶማሌ፣ በአማራ እና ኦሮሚያ ክልሎች እርዳታ እያደረሰ ይገኛል። ዶክተር አህመድ እንደገለጹት ከሆነ ማህበሩ አሁን የተለየ ትኩረት የሰጣቸው ተጎጂዎች እነማን እንደሆኑ በቁጥር ስንት እንደሆኑና የት እንደሚገኙ መለየቱን ዛሬም ይህ ጥረቱ ስንቶቹን መድረስ እንደቻለ አውስተዋል። ትኩረት ሰጥተን የምንንቀሳቀስበት ያለ የአልሚ ምግቦች ሰፕሊመንተሪ ፊዴ በተለይ ህፃናት እድሜያቸው ከአምስት ዓመት በታች የሆኑ የሚያጠቡ እናቶች በእርጉስ ሴቶች እና እናቶች ላይ ትኩረት በመስጠት እርዳታ ያስፈልጋቸዋል ከተባዙት ውስጥ የተወሰኑትን መርዳት ነው አስበን የተንቀሳቀስ ነው እና በዚህ ረገድ ወደ መቶ ሰባ ሺህ የሚሆኑ እናቶች ህጻናት ለመርዳት ነው አቅደን የተነሳ ነው በሳፕሊመንተሪ ፉድ ማለት ነው። ሌላም ደግሞ የሚያስፈልጋቸው ምግብ ነክ ያልሆኑ እርዳታዎች የምናቀርብበት ሁኔታ አለ እና በአጠቃላይ በዚህ በአልሚ ምግብና ምግብ ነክ ያልሆኑ እርዳታዎች የደረስናቸው ናቸው ወገኖች እስካሁን ድረስ ወደ መቶ ሺህ ይጠጋሉ ማለት ነው። ማህበሩ አሁን የሚፈልገውን ድጋፍ ለማሰባሰብ በነደፈው መርሃ ግብር መሰረትም የተለያዩ ዘዴዎችን በተግባር እየዋለ መሆኑን የማህበሩ ፕሬዚዳንት ገልጸዋል። ከነዚህም መካከል በሞባይል ስልክ በአጭር መልእክት አማካኝነት ከሦስት ብር እስከ 50 ብር ድጋፍ ለመስጠት የሚያስችል ስርዓት ተዘርግቷል። ከዚህም በላይ አቅምና ፍላጎት ያላቸው ድርጅቶችና ግለሰቦች የድጋፍ ጥሪ በማቅረብ እርዳታ በማሰባሰብ ላይ እንደሚገኝ ዶክተር አህመድ አስረድተዋል። በዕለቱ ለማኅበሩ ጥሪ ፈጣን ምላሽ የሰጡ እርዳታውን ለፕሬዚዳንቱ አስረክበዋል። የኢትዮጵያ ቀይ መስቀል ማኅበር ላለፉት ሰማንያ ዓመታት የተለያዩ ሰብአዊ እርዳታዎችን ሲያበረክት የኖረ አንጋፋ አገር በቀል ድርጅት ነው። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። ከአሜሪካ ድምፅ የመጽሔቱን የትንታኔ ክፍለ ጊዜ ነው እየተከታተላችሁት ያላችሁት። አድማጮች የሰማችሁትም የዕለቱ አብይ ርዕስ ነው። የትንታኔው መጽሔት ይቀጥላል። በአዲስ አበባ የመንገድ ትራፊክ ደህንነት ደንብን ለማስከበር ከአምስት ዓመት በፊት የወጣውና በከፊል ሲተገበር የነበረውን ሕግ ሙሉ በሙሉ ተግባራዊ ለማድረግ እንቅስቃሴ በመጀመሩ የአዲስ አበባ ታክሲ አሽከርካሪዎች በሙሉ ዛሬ የስራ ማቆም አድማ መተው ውለዋል። ፌዴራሉ የትራንስፖርት ባለስልጣን ትናንት ባወጣው መግለጫ ትግበራው ለሶስት ወር መራዘሙን አስታውቆ ነበር። አሽከርካሪዎቹ ግን ለሶስት ወር ማራዘም መፍትሄ አይደለም እያሉ ነው። አሽከርካሪዎችን፣ ተገልጋዮችንና የአዲስ አበባን ፖሊስ ኮሚሽን ያነጋገረችው ጽዮን ግርማ ተከታዩን ዘገባ አጠናቅራለች። ዛሬ የአዲስ አበባ መንገዶች ጭር ብለው መዋላቸውን ያነጋገርናቸው አስተያየት ሰጪዎች ገልጸውልናል። ምክንያቱ ደግሞ ከአምስት ዓመታት በፊት የወጣውና በከፊል ተግባራዊ ሲደረግ ቆይቶ ሙሉ በሙሉ ተግባራዊ ይደረጋል የተባለውን የደንብ ቁጥር ሁለት ሺ ስምንት እዝባር ሁለት ሺ ሶስት የመንገድ ደህንነት ደንብ ትግበራን የተቃወሙ ታክሲ አሽከርካሪዎች የስራ ማቆም አድማ በማድረጋቸው ነው። በአዲስ አበባ ስቴዲየም አካባቢ ስራ አቁመው ተሰብስበው የተቀመጡ የታክሲ አሽከርካሪዎችን ተራ በተራ በስልክ አነጋግሬ ነበር በርካታ የታክሲ አሽከርካሪዎችን ያነጋገርኩ ሲሆን ዋነኛ የተቃውሞ ምክንያታቸው ደንቡ ተግባራዊ ከተደረገ ሁላችንም ከስራ ውጪ ያደርገናል የሚል ነው። ከነዚህ ውስጥ የተወሰኑት አስተያየታቸውን እንደዚህ በማለት ገልጸዋል። ዛሬም ብቻ ሳይሆን ነገም፣ ከነገ ወዲያ የሚፈጠረውን ነገር አሁን ለምሳሌ ቤተሰብ አስተዳዳሪ ነው እሺ፣ አምስት መቶ ብር ቤት ተከራይቼ ነው የምኖረው። ስለዚህ አሁን ሪከርድ ለሚለው ማለት ነው ሙያ እኔ ሹፍርና ሌላ ሙያ የለኝም ሲጀመር ማለት ነው። ስለዚህ አሁን መንጃ ፈቃድ ታገደ ማለት መስራት አትችልም ቁጭ በል ነው። ይህን ነገር ደግሞ ይጻፍ ህግም ማለት ነው ይጎዳል አይጎዳም የሚሀገር ጋር ይሄዳል አይሄድም አልተባለም። እኛውን ለምሳሌ እንደ ቤት መኪና ቆመን አለ ምን ውለው ጠዋት አስራ ሁለት ሰዓት ተነስተን እስከ ማታ አስራ አራት ሰዓት ነው የምንሰራው መንገድ ይዘጋጋል። ብዙ ነገር አለ። ደረበሽ ትቆሚያለሽ ያለ ደንበኛ ምራ ውስጥ እዚህ ጋር ይቻልበት ቦታ አውርደኝ ብሎ ከኛ ግብት ይያያዛል። ያን ነገር ጥፋት ሳናጠፋ አንልም። አሁን ለምሳሌ በእኛ ስራ ላይ ህጉ አይሄድም። በአጠቃላይ ማለት ነው መጫኛ ቦታ አለ። እዚህ ጋር ደግሞ ገበያ ቦታ አለ። የእግረኛ ቦታ የለም። እዚህ ጋርም ንግድ አለ። ብዙ ነገር አለ። በዛ መንገድ ላይ እንዴት ነው እኛ የምንችለው ነው የምልሽ። እዛ ጋ የሚነገድበት ቦታ ላይ አንቺ ቆመሽ ምችኝበት ቦታ ነው ይመጣል አንዱ ፖሊስ ሲያባር አንቺ ላይ ዘሎብሽ ይገባል። ከዛ ትራፊክ ምን ይላል? ቅድሚያ በመከልከል እግረኛ ቅድሚያ ባለመስጠት ተብሎ ትከሰሻለች። እኔ አንድ እድል ብቻ ነው ያለኝ የሚገርምሽ ነገር ማለት ነው። በዚህ ሁለት ቀን ውስጥ ሁለቴ ተከሰሻለሁ። ከዛ ከዛ በመቀጠል ደግሞ ምን እንደሆነ አንዱ ትልቁ ነገር ልንገርሽ፣ ከፍዬ መንጃ ፍቃድ የሚያዝ አልቻልኩም። የትኛው ሲስተም ኖሮ ነው ዋና መብራት የሚከፈልበት ቦታ መከል ትችላላችሁ ተብለናል። እዛ ቦታ ስንሄድ ሲስተም የለም ተብለናል። ሌላኛው አስተያየት ሰጪ በበኩሉ በደንቡ ላይ እያንዳንዱ አሽከርካሪ ያጠፋው ጥፋት ተቆጥሮ በ መጨረሻ ፍቃዱ ይሰረዛል በሚለው ላይ አይስማማም። ምቹ መንገድ በሌለበት ቦታ ላይ ለታክሲ ተብሎ ምንም የተመቻቸ ነገር የለም። ሕጎች ታክሲ ላይ ብዙ ጊዜ ይጠነክራሉ። መንግስት ደግሞ ከምንም በላይ ያላሰበው ነገር አንድ መንግ አንድ ታክሲ ማለት ነው ቢያንስ ከሰላሳ ቤተሰብ በላይ ያስተዳደራል። ሹፌሩ አለ፣ የመኪናው ባለቤት አለ። ከመኪናው ባለቤት ሹፌሩ ከሹፌሩ ጋር ደግሞ የሚሰራ ረዳት አለ። ከረዳቶቹ ደግሞ ማለት ነው ሳንቲም ዘርዛሪዎች አሉ፣ ተራ አስከባሪዎች እንኳን አሉ። አምስት በአምስታችን ውስጥ ምን ያህል ቤተሰብ አለ? ምን ያህል ሰው የሚተዳደር አለ? ይህምን ነገር አላሰበውም መንግስት። እኛ የምንፈልገው ዘላቂ መስቴ ነው። ስለ ሕጉ መጀመሪያ ምንም እንደዚህ አይነት አምጥቶ በቃ ከዚህ በኋላ ይሄ ሕግ ጸደቀ አለን እንጂ መጀመሪያ ራሳችን እንድንዘጋጅ ያደረገን ነገር የለም። ምንም ባልተዘጋጀንበት ሁኔታ ነው። የሆነ ዱብዳ ነው የሆነ ነገሩ ማለት ነው። ቆይ እስኪ። ጤና ይስጥልህ። ጤና ይስጥልኝ። ጓድም ተቀብዬ ነው። እኔም ታክሲ ሹፌር ነኝ። እሺ፣ ምን ያህል ጊዜ የሆነ ታክሲ ስታሽከረከ? ስድስት ዓመት አክል ነድቻለሁ። ቅሬታችን ምን መሰልሽ፣ እሱን እየጠየኩት የነበረው ጥያቄ አንድ ህግ ወጥቷል። ምናልባት ህጉ ህጉ ላይ እንደተጠቀሰው እስከ ሀያ አንድ ነጥብ ያስቆጠረ ጥፋት ነጥብ ያስቆጠረ አሽከርካሪ ነው ጥፋቱ ይሰረዛል የሚለውና ሀያ አንድ ነጥብ ድረስ አንድ አሽከርካሪ ጥፋት ሰርቶ ታዲያ መንዳቱን መቀጠል አለበት ወይ? ይህ ህግ መከበሩ ምንድን ነው ቅሬታ የሚያሳድርባችሁ የሚል ጥያቄ ነበር ያቀረብኩለት። ይህ ቅሬታ ደግሞ ነው የምነግርሽ። አንድ እኮ ለሁለት አመት ነው ለሁለት አመት ነው ያሳግዳል። ደግመች ተወጫለች ነው የሚባለ ሁለት አመት እኔ ስራ ፈትቼ የምኖርበት ዘመን ማለት ነው። አስራ አራት ነጥብ ደግሞ ለስድስት ወር ነው የሚባለ አስራ አራት ነጥብ፣ ሀያ አንድ ለሁለት አመት፣ አስራ አራት ደግሞ ለስድስት ወር ነው። እኔ ቤተሰብ ያለኝ ሰሆኔ ማለት እኔንም ራሴንም ቤተሰብን የማስተዳደር ሰሆኔ በዚህ ስራ ማለት ነው። የተከበረ ስራ ነው ምንሰራው ማንም የማይሰራውን ስራ ማለት ነው። ኢትዮጵያ ውስጥ እኮ ይህን እኛ የምንሰረውን አክል ሰዓት የሚሰራ ያለ አይመስለኝ ወደፊትም ይኖራልም ይፈጠራልም ብዬ አላስብም። የአዲስ አበባን ጉዳይ እያንቀሳቀስን ያለነው እኛ ነን ብለን እናስባለን። እሱም በትግል በቃ ለብዙ ሰው መስዋዕትነት እየከፈልን ማለት ነው። እዛ ጋር መንገድ ትራንስፖርት አለ፣ እዚህ ጋር ትራፊክ አለ፣ እዚህ ጋር ህዝብ አለ። ህዝቡን ሁሉ በቃ ይህን ሁላ ችለን የምንኖር ሰዎች ብንሆት እኛ ነን። ይህንን ህዝብ እየቻልን የምንኖር ሰዎች ላይ ህግ ስታወጪ አግባባለሁ ነው እውነት የቤት መኪና ይከሰስ የሚባል ነገ ማምጣት የሚችልበት አጋጣሚ ይኖራል። ከፈለገም ሹፌር ይቀጥራል፣ ችግር የለበት። እኛ ሀገልችን የሰው መኪና ነው ሰርተን የምንኖር፣ አብዛኞቻችን የሰው መኪና ነው የምንነዱ። በዚህ ሽ ቤተሰቦቻችን የማስተዳደር የምንኖር ሰዎች ነን። በቃ አብዛኛዎቻችን በቃ አስተዳደር፣ በዛ ላይ ተሳቀን የምንኖርበት ሀገራችን ላይ የምንኖር አይመስለኝም እኔ በግን ላይ። አሁን ራሱ ያለንበት ቦታ ተሳቀን እየኖርን ወይን ወይነ ማነ ወይነ ምናነ ምናም እየተባባልን ነው እየኖርን ያለ ነው። በጣም ይደብራል ያለው ነገር ብቻ መፍትሄውን ማምጣት ከቻለ ይቻል ችግር የለውም። ሚቃማም ካለ ደግሞ እኛም መፍትሄውን እንወስዳለን። እግዚአብሔር እስከፈቀደ ድረስ እንኖራለን። የምንኖርበት ድረስ እንኖራለን ብለን እናስባለን። እሱ ስሜቱ እንደ ስሜቱ ሁለት አመት ደግሞ የሰውን ጉሮሮ መዝጋት ማለት ከባድ የእኔ የእኔ ችግር የለውም። ቤተሰባል የቤተሰብ ጉሮሮ መዝጋት ማለት ከባድ ነው። እያስባሉ እናት በዚህ ጉዳይ ላይ አስተያየት እንዲሰጡን የአዲስ አበባና የፌዴራል ትራንስፖርት ባለስልጣን አመራሮችን በስልክ ለማግኘት ያደረግነው ሙከራ ያልተሳካ ሲሆን የአዲስ አበባ ፖሊስ ኮሚሽን የህዝብ ግንኙነት ባለሙያ ምክትል ኢንስፔክተር አሰፋ መዝገቡን አግኝተን አነጋግረናቸዋል። ይሄ ቀጥታ እኛን የሚመለከት አይደለም። ያው ይሄ ትራንስፖርቱ ለምንድን የቆመው ምን ፋሲሊቲ እያደረጉ ነው፣ ምን ምን መፍትሄዎችን እየሰጡ ነው የሚል ፌዴራል ትራንስፖርት ባለስልጣን በተደጋጋሚ ስብሰባ ላይ ናቸው እና እነሱ ጋር በተደጋጋሚ በደዊ የተሻለ ነው የሚሆነው ምክንያቱም እኔ ምንም አይዲያውም የለኝም ያለኝም መረጃ የለም። ዞሮ ዞሮ ስለ ህጉ ብቻ ነው ማብራት የሚችለው። ህጉ ምንድን ነው የሚከለክለው? ደረጃ ሲደርስ ነው መንጃ ፈቃድ ሊያስቀማ የሚችለው፣ የመሳሰሉት ነገሮችን እሱ ህጉ ላይ የተቀመጠውን ነገር መናገር እችላለሁ። ግን አሁን ለተደረሰው ችግር ምን መፍትሄዎች እየተቀመጡ ነው የሚለውን የፌዴራል ትራንስፖርት ባለስልጣንን ብታነጋግሬ የተሻለ ነው የሚሆነው ሲሆን። እሺ፣ የፌዴራል ትራንስፖርት ባለስልጣንን መሞከሬ ይቀጥላል። ግን በርካታ የታክሲ አሽከርካሪዎችን አነጋግሬ የነበርና ቅሬታዎች አሏቸው። ቅሬታቸው እነዚህ ነገሮች መንገድ ባልተሟላበት፣ የምናቆማበት ቦታ ባልተሟላበት፣ ነገሮች በሙሉ ባልተስተካከሉበት ሁኔታ አንድ ባለታክሲ እንደዚሁ በከተማው በጠቅላላ የከተማው አወቃቀር ምክንያት አንድ ባለታክሲ በቀን ውስጥ ሶስት የአራት ሊቀጣ ይችላል። ና እና ይሄ ተግባራዊ መደረጉ ከዛ ያለው እንችለናል ግን መንጃ ፈቃድ መቀማት ጋር የሚለው ተግባራዊ መደረጉ ግን እንዳንሰራ ማድረግ ነው። ሲስተሙ በሌለበት ሁኔታ ነው እኛ ላይ ተግባራዊ የሚደረገው። ትራፊክ ፖሊስም እኛ ላይ ይጨክናል። በየቀኑ ትራፊክ ፖሊሶችን እየለመንን ነው ሕይወታችንን የምንቀጥለው። አንዳንዶቹ ደግሞ ይረዱናል እንጂ መኖር የማንችልበት ደረጃ ነው ያለ ነው እና በዚህ ሲስተም ውስጥ ይሄን ሕግ አምጥቶ ተግባራዊ ማድረግ እኛ ላይ ምንም መፍትሄ አይደለም ይላሉ። እና እርስዎ የትራፊክ ፖሊስም ኖትና የመንገዱን ሁኔታ እንዴት ያውታል? የሚመቻ አሰራር ነው ያለው ነው የሚሉት ትክክለኛ ጥያቄ ነው የተነሳው። በተለይም ለታክሲ ማቆሚያ የሚሆኑ ቦታዎች ተለይቶ ባልተቀመጥበት በተለይም ሌሎች ተሽከርካሪዎችን መንገድ ይዘውብን ከዛ በኋላ እኛ አገልግሎት ለመስጠት ስንል ደርበን በማቆም ለጥፋት ልንዳረግ እንችላለን የሚል የተለያዩ ጥያቄዎች ተነስቷል። የጊዜው መራዘም እነኝ እነ ችግሮች ከግምት ውስጥ በማስገባት መስተካከል የሚገባቸው ነገሮች እንዲስተካከሉ ነው። ማንም ሰው ህግን በማክበር ዙሪያ እንዲጎዳ እንዲበደል ፈለግም መሆንም የለበትም። እንደ ራሴም ቢሆን እንደ መሳሌትም ቢሆን ትራፊክ ፖሊሶችም ቢሆን ይህን ከግምት ውስጥ አስገብተው እያንዳንዱንና በጣም አነስተኛ የሆኑ ጥፋቶችን እንደዚህ አይነት ችግሮች ባሉበት ቦታ ሁሉ ታክሲ አሽከርካሪዎችን የተከታተሉ ክስ እየከሰሱ መንጃ ፈቃዳቸው እንዲቀሙ የሚደረግበት ሁኔታ የለም። ለዚህም የትራፊክ ፖሊሶች አቅጣጫ ተሰጥቷቸዋል፣ ተነግሯቸዋል። እያንዳንዷን ነገር እየተከታተሉ ለምሳሌ እነሱም የተሻለ ነገር እስኪያገኙ ድረስ፣ የተሻለ ነገር እስኪመቻችላቸው ድረስ የትራፊክ ፖሊሱም እያስተማረ እንዲሄድ ነው የሚደረገው እና አሁን የተነከረ ነገር ዞሮ ዞሮ ይሄ የአዲስ አበባ የትራንስፖርት ችግር እንግዲህ የምናውቀው ነው። እንግዲህ ስጠይቃቸው ያሉኝ ህጉን አናከብርም ሳይሆን ህጉን ስናከብር አብሮም መመቻቸት ያለበት ነገር ስላለ ነው ነው የሚሉት እና በሶስት ወር ጊዜ ውስጥ ይፈታል ብሎ ያምናሉ። እንግዲህ ሲሆን ይሄ አንዳንድ ጊዜ ከአንቺ የምትሰሪው መስሪያ ቤትሽን ወክለሽ የምችሉን ነገር ነው ልትናገር የምችው አሁን የዚህ የመንገዱ ሁኔታ የታክሲ ፌርማታዎች፣ የመሳሰሉ ነገሮች በትክክል በደንብ ተሰርቶ አልቆ ይሄ ነገር ተግባራዊ ይሆናል ብዬ ምል ከሆነ ከኔ መስሪያ ቤት ውጭ የሆነን ነገር ነው እየተነበኩ ያለሁት ማለት ነው። ነገር ግን መሆን እንዳለበት እኛ መስሪያ ቤታችንም ያምናል። በቃ የተመቻቸ ነገር ለአሽከርካሪዎች መኖር መቻል አለበት የሚል ነገር እናምናለን። ምናለን እንደ አቅጣጫ ይሄ ነገር ቢሆን ነው ብለን ሪኮመንድ የምናደርገው ዞሮ ዞሮ ይስተካከላል አይስተካከልም፣ የሚመለከተው መስሪያ ቤት ይህን ነገር መልስ ሊመልስ የሚችልበት ነገር ይኖራል ብዬ ነው የማስበው። ተከታዩ የመጽሔቱ ትንታኔ ወዲህ ወደ ዩናይት ስቴትስ ይመልሰናል። ሱፐር ቲውስዴ ትልቁ ማክሰኞ በዩናይት ስቴትስ የፕሬዝዳንታዊ ምርጫ የሞት ሽረት የሚካሄድበት የመጀመሪያ ዙር ፉክክር ወሳኝ ቀን ነው። ሪፐብሊካኑ በ13 ግዛቶች የቅድመ ምርጫና ኮከስ የተባሉት ሲያካሄዱ ዲሞክራቶች ደግሞ በአስራ ሁለት ግዛቶች ምርጫዎችን ያካሄዳሉ። አሜሪካ እንዴት መሪዎቿን ትመርጣለች? የዛሬ ዝግጅታችን ትኩረት ያደርግበታል። የአሜሪካ ድምፁ ግሬግ ፍሌክስ ያጠናቀረውን ዘገባ ሄኖክ ሰማእግዜር ያቀርበዋል። በነገው የመጀመሪያ ዙር የዩናይትድ ስቴትስ የፕሬዝዳንታዊ ምርጫ የቴክሳስ ግዛት የድምፅ ሰጪዎች ዐብይ የአትኩሮት ማዕከል ሆናለች። በሪፐብሊካኑ ፓርቲ ምርጫ አንድ መቶ ሀምሳ አምስት ወኪል ወይም እንደራሴዎች ዴልጌትስ አላት። የቴክሳስ ግዛት በአጠቃላይ የሪፐብሊካኑ ፓርቲ እጩ ለመሆን የሚያስፈልገው የእንደ ራሲዎች ዴልጌትስ ቁጥር 1237 ሲሆን ለዴሞክራቶቹ ደግሞ 2383 ነው። በነገው እለት በሚካሄደው የመጀመሪያ ዙር ምርጫ ወደ ግማሽ የሚጠጉት እንደራሴዎችን ለማግኘት ነው እጩዎች የሚፎካከሩት። በዩናይትድ ስቴትስ ምርጫ ህዝቡ የሚሰጠው ድምፅ በወኪል ወይም እንደራሲዎች ቁጥርና ድምፅ ነው የሚወሰነው በቴክሳስ የሪፐብሊካኑ እጩ ዶናልድ ትራምፕ እና ቴድ ክሩዝ ምንም እንኳ በፖለቲካ አመለካከታቸው ባይራራቁም ፉክክራቸው ተጧጡፏል። በዚህ በእኛ አካባቢ የምንሰማው አንድ ነገር አለ። የዋሽንግተን ፖለቲከኞች ህጋዊ ያልሆነ ወይም ህገ መንግስታዊ ድጋፍ የሌለው መርሃ ግብር እያሉ ሲናገሩ ይሄ መርሃ ግብር መቋረጥ አለበት። አሁን ባይሆንም በቅርቡ እናሳካዋለን። ዶናልድ ትራምፕ በበኩላቸው በነገው ምርጫ አሸናፊ ሆነው የሪፐብሊካኑ እጩ እንደሚሆኑ ይናገራሉ። አንድ ጋዜጠኛም ተከትሎ ጥያቄ ያቀርብላቸዋል። በጣም እየተሸነፉ ነው እኮ የብሉምበርግ የህዝብ አስተያየት ቁጥርን አይታችሁ የለም እንዴ? ጋዜጠኛዋ ደግሞ፣ ሴናተር ክሩዝ ግን በቴክሳስ እርስዎን እያሸነፉ አይደለ እንዴ? በቴክሳስም እያሸነፈ አይደለም አቻውንን ነው እየተፎካከርን ያለ ነው። በእውነት ነው የምለው። በቅርቡ የወጣው የህዝብ አስተያየት አሃዝ እንደሚያሳየው አቻንን። ከዚያ ባሻገር በሌሎች ግዛቶች በሰፊ ልዩነት እያሸነፍኩት ነው። አንዳንድ የህዝብ አስተያየት አሃዞች እንደሚያመለክቱት በቴክሳስ ሴናተር ቴድ ክሩዝ በሰፊ ልዩነት እየመሩ ነው። በአጎራባቿ አርካንሳ ግዛትም በጥቂት ልዩነት ይመራሉ። በሌሎች ግዛቶች ግን ዶናልድ ትራምፕ በመምራት ላይ ናቸው። በሂውስተን ቴክሳስ ሂለሪ ክሊንተን የምረጡኝ ዘመቻ ላይ የተሳተፉ ሰዎች በጣም ብዙና ድምጻቸውን ከፍ አድርገው ያሰሙ የተሰበሰቡበት ነበር። እኩል ለሰራነው ስራ እኩል ደሞዝ መከፈያችን ጊዜ አሁን አይደለም ትላላችሁ? በመካከላችን የሰፈነውን ጥላቻ ማስወገጃ ጊዜያችን አሁን ነው። በስርዓት ደረጃ የሰፈነ ዘረኝነት መወገጃው ወቅት አሁን ነው። ማህበረሰቦች ወደ ኋላ እንዲቀሩ የሚያደርጉ መዋቅሮች መቀየር አለባቸው። የክሊንተን ደጋፊዎች የዴሞክራቶቹ እጩ ተወዳዳሪ ያላቸውን ልምድና ስራን ጥንቅቅ አድርጎ የመስራት ችሎታን ያደንቃሉ። ሴቶችን ለትልቅ ቦታ ማዘጋጀት ይህን የታመሰ የፖለቲካ ስርዓት ያስተካክላል ያሻሽላል ብዬ አስባለሁ። በቴክሳስ እና በሌሎች አካባቢዎች መራጮች ጆሮአቸውን ለቨርመንቱ ሴናተር በርኒ ሳንደርስ ሰጥተዋል። ባለፉት ሰላሳ ዓመታት የሀገር ሀብት ክፍፍል በፍጥነት ሲከናወን ቆይቷል። ሆኖም የሀብት ክፍፍሉ እየሄደ ያለው ባልተፈለገ አቅጣጫ ነው። ነገ ሱፐር ቱስዴይ የሞት የሽረት ማክሰኞ ብለናል የምርጫ ሂደቱን ወደ ሌላ ምዕራፍ ያሻግራል ተብሎም ይጠበቃል። ክቡራትና ክቡራን አድማጮች በ19፣ በ22 እና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ እየተላለፈላችሁ ያለውን የአሜሪካ ድምፅ ራዲዮ ጣቢያ የሰኞ ምሽት ስርጭት ነው እየተከታተላችሁ ያላችሁት። አሁን አዲስ አበባ ላይ ከምሽቱ ሶስት ሰዓት ተኩል ሆኗል። ከዚህ ቀጥሎ የእናንተው አስተያየት ይሰማል። ጥላስ የአሜሪካ ድምፅ ሬዲዮ አማርኛ ክፍል። እኔ ዛሬ አስተያየት መስጠት የምንፈልገው በወልቃይት ሁለት ሰዎች ስለ ወልቃይት ሕዝብ አስተያየት ሲሰጡ ስለሰማሁና የወልቃይት ሕዝብ ትግርኛ አይናገርም ወልቃይት ማለት ሁሞራ ማለት ነው በሁመራ ውስጥ ይኖር የነበረው የወልቃይት ህዝብ ነው ብሎ ሲናገር ስለሰማሁ ዘጠና አምስት ከመቶ ይኖር የነበረው የትግራይ ህዝብ ነው። ሁመራ ውስጥ አምስት ፐርሰንት ምናልባት ወልቃይት ይሆናል። በእርሻውም ይሁን በንግድ በማንኛውንም ተሰማርቶ የነበረው የትግራይ ህዝብ ነው። እኔም በናቴ ወልቃይት ነኝ። ስለዚህ የወልቃይት ህዝብ ሁለቱንም ቋንቋ ጥሩ አድርጎ አሳምሮ የሚናገር ህዝብ ነው። ስለዚህ እግዛቸው የገፋች ሰዎች እውነቱን ብትናገሩ እየተሻለ ይመስለኛል። ምናልባት ኩመራና አልቃ ሲያስተዳድሩ የነበሩም አያቴ ናቸው። ደጃዝማች ተስፋይ መዘዛ ይባላሉ። ንኪ ዩ አላ ብሔሮች እንዴት ናችሁ? ስለ ወልቃየት ማንነት ጥያቄ ትንሽ ላካፍላቸው ሀሳቤ ነው የደወልኩት። ትዝታ ብላቸው ሶስት አባቶች አቅርባ አባቶችም በሚገባ ገልጸውታል። እኔ የጠለምት ተወላጅ ነኝ። ወልቃየትና ጠለምት እኔ ተወልጄ እስከማውቀው ድረስ የጎንደር ክፍለ ሀገር ግዛት እንደነበረ ነው ማውቀው። በቋንቋ ከሆነ በእርግጥ ሁለቱም ትግርኛ ተናጋሪዎች ናቸው፣ ወልቃየትም ጠለምትም። አንድ ነገር ላካፍላቸው ፈልጉ። የወልቃየት ሰው ጭፈራ ሲጀምር የሚጨፍረው በአማርኛ ነው። ሰው ሲሞትበት ግን የሚያለቅሰው በትግርኛ ነው እና ወልቃይትና ጠለምት ደገና ደጋና ቆላ ይከፈላል። ደጋ ደጋው አማርኛ ተናጋሪ ነው። ቆላ ቆላው ትግርኛ ተናጋሪ ነው። ወደ ጠለምት ልውሰዳችሁ። የኔ ታላቅ ወንድም የወረዳ ዳኛ ሆኖ ጠለምት በሚሰራበት ጊዜ የጠለምት ሰዎች ፍርድ ቤት በመሬትም ሆነ በሆነው ጉዳይ ሲቀርቡ አስተርጓሚ ሆነው አስተርጓሚ ይዘው ሲሟገቱ ተማሪ ሁኛ አስታውሳለሁ። አማርኛ አይችሉም፣ ትግርኛ ነው የሚናገሩት። የወልቃይትም እንደዚሁ ነው። ያስ ቋንቋ መቅሰቻው ትግርኛ ነው። ሁላችንም ትምህርት ቤት ገብተን ነው አማርኛ የተማርነው እና ይህን ስላችሁ ራሴን ግልጽ ለማድረግ ፈልጋለሁ። የወያኔ ደጋፊም አይደለሁም ተቃዋሚም አይደለሁም የለአስተያየቶቻችሁ እናመሰግናለን። የተከበራችሁ አድማጮች ስልካችን ሁለት ዜሮ ሁለት ሁለት ዜሮ አምስት ዘጠኝ ዘጠኝ አራት ሁለት የውስጥ መስመር አስራ አራት መሆኑን እንደገና እናስታውሳችሁ። የኢሜይል አድራሻችን ደግሞ ኤች ኦ አር ኤን አት ቪኦኤ ኒውስ ዶት ኮም ነው። አሁን የሰዓቱን ዋና ዋና የዓለም ዜና አሉላ ያሰማናል። የኢትዮጵያና የኤርትራ ድንበር አካባቢ ታግተው የተወሰዱት ኢትዮጵያውያን ከሁለት ቀናት በፊት በሰላም ወደ ሀገራቸው ተመልሰዋል ሲል የኢትዮጵያ መንግስት አስታወቀ። ወደ ሀገራቸው የተመለሱት ኢትዮጵያውያን ቁጥራቸው ስንት እንደሆነ ግን መረጃውን ያሰራጨው የመንግስት ኮሚኒኬሽን ጉዳይ ጽህፈት ቤት አላብራራም። በአዲስ አበባ የመንገድ ትራፊክ ደህንነት ደንብን ለማስከበር ከአምስት ዓመታት በፊት የወጣውንና በከፊልም ሲተገበር የነበረው ህግ ሙሉ በሙሉ ተግባራዊ ለማድረግ እንቅስቃሴ በመጀመሩ በሚል የአዲስ አበባ ታክሲ አሽከርካሪዎች በሙሉ በዛሬው ዕለት የሥራ ማቆም አድማ መተውለዋል። የፌዴራል ትራንስፖርት ባለስልጣን ትናንት ባወጣው መግለጫ ይህ አፈጻጸም ለሶስት ወራት መራዘሙንም አስታውቋል። ኢትዮጵያ ውስጥ ነጻ የአምቡላንስ አገልግሎት ለገጠር አካባቢዎች የሚሰጠው ብሔራዊ ፕሮግራም ከእርግዝና ጋር ተዛምደው የሚደርሱ ድንገተኛ የሞት አደጋዎችን በግማሽ ያህል መቀነሱ ተዘገበ። ዘገባውን ግሎባል ሄልት በተባለው ዓለም አቀፍ የሕክምና መጽሔት ላይ ለንባብ ያበቃው የስዊድኑ የኡሜያ ዩኒቨርሲቲ ተመራማሪዎች ቡድን በአነስተኛ ወጪ ሁነኛ አገልግሎት መስጠት የቻለ ፕሮግራም ከሳህራ በስተ ደቡብ ለሚገኙ ሌሎች የአፍሪካ ሀገሮችን ባራያነት ለጥቅም ሊውል የሚችል ነው ብሏል። ርዕሰ ወሬዎቹ ነኙ ነበሩ። አመሰግናለሁ አሉላ። ለዋና ዋና ዜናው ከአሜሪካ ድምፅ ራዲዮ ጣቢያ በአስራ ዘጠኝ በሀያ ሁለት ና በሀያ አምስት ሜትር ባንድ የሚተላለፍላችሁ ስርጭት ነው። እንዲሁም ናይል ሳትም ታገኙ ናይል ሳት ላይም ታገኙናላችሁ። ስፖርት ነው ተከታዩ ዝግጅት። አዘጋጅና አቅራቢ ሰሎሞን ክፍሌ ፈይሳ ሌሊሳ ከኢትዮጵያ ሄላ ኪፕሮፕ ከኬንያ በቶኪዮ ማራቶን ድል ተቀዳጅተዋል። እንደ ምናምሽታችሁ ልኛል። የተከበራችሁ አድማጮቼ፣ ሌሎች የአትሌቲክስና እግር ኳስ ስፖርት ዜናዎችም ይኖሩናል። አብራችሁን ቆዩ። ኢትዮጵያዊው አትሌት ፈይሳ ሌሊሳ እና ኬንያዊቷ ሄላ ኪፕሮፕ በትላንቱ የቶኪዮ 2016 ማራቶን ድል ሲቀዳጁ ሄላ የኮርሱን ሬኮርድ በማሻሻል ነው። ሄላ ከዚህ ቀደም በኢትዮጵያዊቱ አትሌት ትርፌ ጸጋዬ ተይዞ ከቆየው ሁለት ሃያ ሁለት ሃያ ሦስት ፈጣን ጊዜ ላይ አንድ ደቂቃ ግድም በማንሳት በሁለት ሃያ አንድ ከሃያ ሰባት ታጠናቃለች። በሰላሳ አምስተኛው ኪሎ ሜትር ላይ ሁለቱ የኬንያ ሯጮች ሄላ ኪፕሮፕና ኤድና ኪፕላጋት ከኢትዮጵያውያቱ አትሌቶች ከአማነ ጎበናና አበሩ ከበደ ጋር አራት ሆነው ነበር በሬኮርድ ማሻሻል ፍጥነት አብረው ሲሮጡ የታዩት። ጥብጣቡን አልፌ እስከ ሄድኩበት ጊዜ ድረስ ለማሸነፌ እርግጠኛ አልነበርኩም ያለችው ሄላ ኪፕሮፕ ባለፈው ዓመት በሁለተኝነት ነበር ያጠናቀቀችው። ትናንት አንዳንድ ቦታ ላይ ነፋሻ የነበረ ቢሆንም በአጠቃላይ አየሩ ተስማሚ ስለሆነ ነበር የኮርሱን ሬኮርድ ለማሻሻል እንደ ረዳትም አስረድታለች። አማነ ጎበና ከኢትዮጵያ በሁለት ከ21 ደቂቃ 51 ሴኮንድ ሁለተኛ ኤድና ኪፕላጋት ከኬንያ ሶስተኛ ሆነዋል። ሁለቱ የኢትዮጵያ ራጮች አበሩ ከበደና የ2015 ሻምፒዮኗ ብርሃኔ ዲባባ አራተኛና አምስተኛ ሆነዋል። በወንዶቹ ፈይሳ ሌሊሳ የቶኪዮ ማራቶንን በድል ያጠናቀቀው የ2014ቱን ሻምፒዮን ኬንያዊውን ዲክሰን ቹምባን ቀድሞ በመግባት ነው። ጊዜውም ጥሩ ነው። 2 ሰዓት ከ6 ደቂቃ ከ56 ሴኮንድ ተመዝግቧል። የ26 ዓመት ዕድሜ ያለው ፈይሳ ሌሊሳ ለመጀመሪያ ጊዜ በማራቶን የሮጠው እንደ አውሮፓን ዘመን አቆጣጠር በ2010 ሲሆን የትላንቱ 17ኛው ነው። ውሳኔው የኢትዮጵያ አትሌቲክስ ፌዴሬሽን ቢሆንም ትላንት በቶኪዮ ማራቶን በማሸነፌ ለሪዮ ኦሊምፒክ ትኬት የቆረጥኩ ያህል ተሰምቶኛል ብሏል ፈይሳ ከውድድር በኋላ ለጋዜጠኞች ሲናገር። ለሪዮ ኦሎምፒክ የኢትዮጵያና የኬንያ አትሌቶች ተሳትፎ። ገዛህን ጽዮን መስቀል ከአዲስ አበባ ተከታዩን አጠናቅሯል። አመሰግናለሁ ሰለሞን። የዓለማችን ቁጥር አንድ ተወዳጅና ተላፋቂው የኦሎምፒክ ውድድር እነሆ አምስት ወራት ብቻ ቀርተውታል። ሰላሳ አንደኛውን የሪዮ ኦሎምፒያን የምታስተናግደው ብራዚል መስተንግዶዋን አጠናቃ እንግዶቿን ለመቀበል ሽር ጉድ ማለት ጀምራለች። ይህ በዚህ እንዳለ በሰላሳ አንደኛው የሪዮ ኦሎምፒክ የሀገሮች የተሳትፎ ጉዳይ ጥርጣሬ ውስጥ ገብቷል። የዓለም አቀፉ አትሌቲክስ ፌዴሬሽኖች ማህበር በቀጣዮቹ አምስት ወራት የውሳኔ ለውጥ ካላደረገ በስተቀር ሩሲያን ከኦሎምፒኩ ጨምሮ ከማናቸውም የአትሌቲክስ ውድድር አግዷታል። የዓለም አቀፉ አትሌቲክስ ፌዴሬሽኖች ማህበር ፕሬዚዳንት ሎርድ ሴባስቲያን ኮህ በአበረታች መድኃኒት ተጠቃሚነትን ተከትሎ እንደ ሩሲያ ሁሉም በኬንያም ላይ የቅጣት እገዳ ከማሳለፍ እንደማይመለሱ ሰሞኑን ተናግረዋል። ከአርባ በላይ ታዋቂ የኬንያ አትሌቶች አበረታች መድኃኒት መውሰዳቸው መረጋገጡ ዓለም አቀፉ የዶፒ ኤጀንሲ አስታውቋል። የኬንያ አትሌቲክስ ፌዴሬሽንም በዚህ ዙሪያ በቂ ሪፖርት እንዲያቀርብ እየተጠበቀ ነው። የኬንያ አትሌቶች በአበረታች መድኃኒት መጠቀማቸው ሲወሳ የኢትዮጵያ አትሌቶችም ስማቸው መነሳትና መውደቁ አልቀረም እና በዚሁ መሰረት ዓለም አቀፉ ኦሎምፒክ ኮሚቴ የሪዮ ኦሎምፒክ የኢትዮጵያን ተሳትፎ እንዴት ይመለከተዋል? የተሳትፎ ማረጋገጫ ውስጥ ተገኝተዋል ብዬ የኢትዮጵያ ኦሎምፒክ ኮሚቴ የህዝብ ግንኙነት ኃላፊ አቶ ዳንኤል አበበን አነጋግሬያለሁ። በሪዮ ሀያ አስራ ስድስት ኦሎምፒክ ሐምሌ መደ የሚደረገው ኢትዮጵያ ትሳተፋለች። በአራት ስፖርት አይነቶች እንሳተፋለን ብለን ነው ያቀር ነው። በአትሌቲክስ፣ በብስክሌት በዋናና እንዲሁም አሁን በያዝነው ወር የቦክስ ማጣሪያ ነው። እሱም በቦክስ የምናልፍ ከሆነ ማጣሪያውን በአራት ስፖርቶች ተሳትፈን አስራ ሁለት ሜዳሊያ ነው ማምጣት ያሰብ ነው አራት ወርቅ አራት ብርና አራት መሀል እሱን ልናዘ ልናመጣ ያሰብ ነው እና በነገራችን ግን የሀምሌ ሀያ ዘጠኝ ተጀምሮ እና ሀ አስራ አምስት ለሚያልቀው የተሰመረ ኦሎምፒክ ኢትዮጵያ ኦሎምፒክ ኮሚቴ በእርግጠኝነት ትሳተፋለች ይህንንም አረጋግጠናል የኢንተርናሽናል ኦሎምፒክ ኮሚቴ እዛ ባለን ግንኙነት የስራ ምኝነት አለን። ኮንፎርምድ ነው። ለምሳሌ ከአትሌቲክስ ጋር ተያይዞ ከስምንት መቶ አሁን ባለው ማለት ነው ከስምንት መቶ እስከ ማራቶ ባለው ርቀት እንሳተፋለን። በብስክሊት አንድ ተወካይ አትሌት ጸጋቡ ግርማይ እሱ ይወክልናል። በኋላ ደግሞ በዩኒቨርሳሊቲ ወይም በኮታ በአንድ ወንድና በአንድ ሴት እንወክላለን። በየዘርፉ የሚወዳደሩ አትሌቶች የመጨረሻ ምርጫት መቶ ይደረጋል። ላልኳቸው የህዝብ ግንኙነት ኃላፊ የፊታችን ሐምሌ ወር ይታወቃል ብለውኛል። ለእግር ኳሱ ስፖርት ዜናም ከገዛሀኝ ጋር ይሆናል የምንቆየው። አዲስ አበባ የሀገር ውስጥ ፕሪሚየር ሊግና የአፍሪካ ክለቦች ሻምፒዮና ውድድሮችንና ውጤቶቻቸውን ይገልጽልናል። ቅዱስ ጊዮርጊስ ከሲሸልሱ ቅዱስ ሚካኤል ጋር ያለበትን የመልስ ጨዋታ አንድ ለአንድ አቻ በመውጣት ወደ ቀጣይ ማጣሪያ መሸጋገሩን አረጋግጧል። የመጀመሪያውን ማጣሪያ አዲስ አበባ ላይ ሶስት ለባዶ የረታው ቅዱስ ጊዮርጊስ ከትራንስቨስት አንድ ለአንድ ተለያይቶ በአጠቃላይ ውጤት አራት ለአንድ ወደ ቀጣይ ማጣሪያ ተሸጋግሯል። ቀጣይ የቅዱስ ጊዮርጊስ ተጋጣሚም የአፍሪካ ክለቦች ሻምፒዮኑ የኮንጎ ዲሞክራቲኩ ስነጥር ክለብ ቲፒ ማዘምቤ መሆኑ ታውቋል። ቲፒ ማዘምቤ ባለፈው ሳምንትም የአፍሪካ ክለቦች ሱፐር ካፕ ማለት እንዲ አሸናፊ እስከ አሸናፊ ዋንጫ ማውጣቱ ይታወታል። በአፍሪካ ኮንፌዴሬሽን ዋንጫ የመልስ ማጣሪያውን ከግብፁ አልማካስ ጋር ያደረገው መከላከያ ሶስት ለባዶ በመሸነፉ በአጠቃላይ ቁ ስድስት ለአንድ ከቀጣይ ማጣሪያ ውጭ ሆኗል። መከላከያ ከሁለት ሳምንት በፊት አዲስ አበባ ላይ ሶስት ለአንድ መሸነፉ ይታወሳል። በሌላ የእግር ኳስ ዜና በሀገር ውስጥ የእግር ኳስ ዜና ማለት ነው የኢትዮጵያ ፕሪሚየር ሊግ አስራ ሁለተኛ ሳምንት የተወሰኑ ጨዋታዎች በአዲስ አበባ እና በክልል ከተሞች ተካሂደዋል። የፕሪሚየር ሊግ የመጀመሪያ ዙሩን ሊጠናቀቅ አንድና ሁለት ጨዋታዎች ብቻ ቀርተዋል። ቅዱስ ጊዮርጊስ እና አዳማ ከነማም መሪነቱን እስካሁን እየተፈራረቁበት ነው። እዚህ በአዲስ አበባ ስታዲየም ከትናንት በስቲያ በደቢት ድሬዳዋ ከነማን ሁለት ለባዶ በመርታት የዋንጫ ተስፋ ተሳሳሪ ቤትን አጠናክሯል። አርባ ምንጭ ከነማ ሲዳማ ቡናን ሶስት ለአንድ በመርታትም ደረጃውን ከወራጁ ቀጠና አሻሽሏል። ዳሽን ቢራና ሐዋሳ ከነማ ባዶ ለባዶ አንዳንድ አንድ ነጥብ ተጋርተው ቅዱስ ጊዮርጊስና አዳማ ከነማ በእኩል ሀያ ሶስት ነጥብ በጎል ተበላልጠው ከደረጃ ሰንጠረዙ አናት ላይ ናቸው ቅዱስ ጊዮርጊስ ከአዳማ ከነማ የሚበልጠው በአራት ጎል ብቻ ነው ደደቢትና ሲዳማ ቡና በሀያ ሁለት እና በአስራ ስምንት ነጥብ ሶስተኛና አራተኛ ናቸው ኮከብ ጎል አግቢነቱን የአዳማ ከነማው ሳሰት ተከሰ በአስራ ስምንት እንዲሁም የቅዱስ ጊዮርጊሱ አዳነ ግርማ ና የደደቢቱ ሳሙኤል ሳሊሉ በእኩል ሰባት ጎል ፉክክሩን አንጀት ለአንጀት አድርጎታል በእኔ በኩል ያለው ይኸው ነው። ሰለሞን አመሰግናለሁ። እኔም አመሰግናለሁ ገዛኸኝ። በዚሁ ልሰናበት፣ ሳምንት በተመሳሳይ ዝግጅት እንገናኛለን። እስከዚያው ሰላም፣ ደህና ቆዩን። ሰሎሞንና ገዛኸኝን ከዚህ እኛም እናመሰግናለን። ወደ ተከታዩ ዝግጅት እናልፋለን። አፍሪካ ነክ ርዕሶች በአረብ ሀገሮች ተዛምቶ የነበረው ህዝባዊ መነሳሳት አምስተኛ ዓመቱን ያዘ። በቱኒዥያ አዎንታዊ ውጤት አስመዝግቧል። ግብፅም ወደ ዲሞክራሲያዊ ስርዓት መዝለቅ አይሳካላት እንጂ ትርምስና እና ሁከትን ማስወገድ ችላለች። በሊቢያ በሶሪያና በየመን ግን ሕግና ሥርዓት ጠፍቶ ግጭት ጦርነትና ሁከት ነግሷል። የአረብ አገሮች ህዝባዊ እንቅስቃሴ መጀመሪያውንስ ለምን ተነሳ? እንደምንስ ተደረገ? ወደ ግጭትና ጦርነት ያመራባቸው ምክንያቶችስ ምንድናቸው እንደናቸው? በሚሉ ጭብጦች ዙሪያ ትንታኔ ይሰጡን ዘንድ ፕሮፌሰር ጳውሎስ ሚልኪያስን ጋብዘናል። ፕሮፌሰር ጳውሎስ ካናዳ ውስጥ በኮንኮርዲያ ዩኒቨርሲቲ ለረዥም ዓመታት የፖለቲካ ሳይንስ ያስተማሩ ናቸው። አዳነች ፍስሐዬ ናት ያነጋገረቻቸው። በአረብ ሀገሮች ህዝባዊ መነሳሳት የተካሄደበትን ምክንያት በሚያብራሩበት ይጀምራሉ። መነሻ ምክንያቶቹ እንግዲህ አንደኛው የወጣቶች ስራ አጥነት ነው። ለምሳሌ በቱኒዚያ ሰላሳ በመቶ ወጣቶቹ ስራ አልነበራቸውም። በግብፅም ደግሞ አርባ በመቶ። ሁለተኛ ደግሞ የመደብ ኢኮኖሚ ስርጭት መዛባት ማለት ጥቂቶቹ በቅንጦ ሲንደላቀቁ ሰማንያ በመቶ ደግሞ በድህነት አለንጋ ሲገረፍ፣ ይህ እንግዲህ ራሱ እዛ በመካከላቸው ብዙ ትልቅ ቅራኔን እየፈጠረ የሚሆን ነው። የዚህ ሁኔታ ነበረባቸው። ሁላቸውም ውስጥ የአረብ ሀገሮች የመንግስት መሪዎች እና ሹሞቻቸው በስልጣን መባለግ፣ በምስና መዘፈቅ፣ የፖለቲካ አድሎ እየጨመረ ሄደዋል። ሰብአዊ ህልውና አይከበርም ነበር። ዲሞክራሲ ምንም ያልነበረበት የመንበለ ፓርቲ ስርዓት ሳይሆን በአንድ ተወዳራሪ በሌለው ፓርቲ ማራመድ አንዱ ልማድ ነበር። የህዝብ ብዛት ሲጨምር ደግሞ የሚከሰተውን ችግር ለመፍታት አለመሞከራቸው ማናቸውም፣ በዛ ላይ ተጨማሪ ደግሞ አለም አቀፋዊ በሆነው የሁለት ሺ ስምንትና የሁለት ሺ ዘጠኝ የኢኮኖሚ ዝቅጠት ሰለባ ሆነዋል። እነሱም እንደሌላውም ሀገር ግን እነሱ እንግዲህ ሌላው ተጨምሮ ነው ፕሮብሌሙን ያባባሰባቸው። የምግብ ዋጋ ማሸቀብ እና የገቢ እድገት አለመመጣጠን ብዙዎቹን አስመርሮ ነበረ። ከሁሉም በላይ ደግሞ አምባገንን መሪዎቻቸው ለሰላሳ እና ለአርባ አመታት ስልጣን ተቆናጠው ይዞታቸውን ላለመልቀቅ በፖሊስ እና በጨካኝ ታጣቂ ሎሌዎቻቸው ህዝብን በማሰቃየት ደባቸውን በማጥፋት ነበር የሚገዙት። አንባገነኖቹ መሪዎች የህዝብን የዴሞክራሲ መብት መንሳት ብቻ ሳይሆን በያዙ ስልጣን በመቶ ልጆቻቸውን እንደ ዘውድ ስርዓት ስልጣን ለማስጨበጥ መንቀሳቀስ ጀምረው ነበረ። ይህ እንግዲህ በሙባረክም በሊቢያም እንደዚሁ የታየ ነበረ። ቤን አሊም እንደዛ ያዘጋጅ ነበር ልጁን። እንግዲህ እነዚህ ነገሮች አንድነት ተጨምረው በአንድ ጊዜ ያንን አብዮቱ እንዲፈነዳ አደረጉ ማለት ነው። በሁላቸውም ማለት በቱኒዚያ ጀምሮ ያው እንደታወቀው ያ ሁሉ ተካሂዶም ወጣቶች በትልቅ ተስፋ በተለይም በግብጽ የምናስታውሰው ነው። በትልቅ ተስፋ ሁሉ ከተደረገ በኋላ እስካሁን ባየነው እንግዲህ በአብዛኞቹ መጨረሻው የተፈለገው ደረጃ የደረሰ አይመስልምና ምክንያቱ ምንድን ነው? ከመጀመሪያም እንግዲህ ፕሮብሌሙ ሲነሳ ተመሳሳይ ፕሮብሌም ቢኖራቸውም ቅሉ እያንዳንዱ ሀገር እንግዲህ የራሱ ደግሞ የቆየ ታሪክ፣ የቆየ አወቃቀር የነበረበት ሁኔታ ነው። ግብፅና ቱኒዚያ ለምሳሌ በዚህ ምክንያት ከሌሎቹ ተለይቶ ሌላ መንገድ ነው የያዙት እና ግብፅ መጀመሪያ ሲነሳ ብዙዎቹ ንቅናቄውን ወደፊት ያራመዱት ወጣቶች ከሃይማኖት ጋር ያልተያያዙ ልጆች ነበሩ። እና መቀስቀስ ነው እንጂ ከዛ በኋላ ያለውን ለመምራት አይቻልም። መሳሪያ በእጅ የለም። ሌሎች ናቸው የያዙት። ወታደሩ ነው የያዘ። የግብፅ እንግዲህ ይሄ ነው ዋናው ችግሩ። ሬጅም ሸንጅ አልተደረገም ግብፅ ውስጥ። ሙባረክ ብቻ ነው የተገለበጠው። ሙባረትን አንድ ሰው ነው። አንድ ሰው ስለሄደ ሲስቴሙ አልሄደም ማለት ነው። እንዳለ ነበር ማለት ነው። እንዳለ እንዳለ። አልሲሲ ራሱ በቃ የእሱ ቀኝ እጄ ነበረ። ያው ከሱ ጋራ ይህንም በሚሊተሪ ሀገሩን ሲመሩ የነበሩ ናቸው። ይህ ግብጽ እንዳለ ነው የነበረው። ጀኔራሎቹ፣ ኦፊሰሮቹ ብዝነስ ያካሄዳሉ። ሚሊተሪው ራሱ ትልቅ የብዝነስ በግብጽ ውስጥ በቃ ትልቁን ብዝነስ የሚያካሄዱ እነሱ ናቸው እና የራሱ ትልቅ ትልቅ ኢንትረስት አላቸው እነሱ። ይህ ኢንትረስት አልተነካም። የውጭ ግፊትም ስለነበረባቸው ዴሞክራሲውን እንግዲህ ፈቀዱ። የእስላም ወንድማማችነት የሚባለው ፓርቲ ከአስራ ዘጠኝ መቶ ሀያ ስምንት ዓመት ጀምሮ የነበረ ነው። ተደብቆ የተቀመጠ ብዙ ጊዜ በጭቆና የኖረ ነው እና እነሱ እንግዲህ ተመረጡ። ያው እንደምታቂ ሙርሲ እነሱ መሪ ፕሬዚደንት ሆነ። በዴሞክራሲ ሄደ። ሚሊተሪ አሁን ይህንን ሲያደርጉ ዝም አሉ እና ተቀመጡ። እንግዲህ ህዝቡ እንዲያየ ነገር ነው። ሙርሲ እንግዲህ ወደ እስላም ሲያጋደደ ሲሄድ እሱን በቃ ከስልጣን አወጡት፣ ፈረዱበት፣ እስር ቤት ከተቱት። እሱ ራሱ ስልጣኑን ያዘ። አሁን ግብፅ ውስጥ ያለው ሁኔታ ሙባረክ ጊዜ ከነበረው ምንም የተለየ ነገር የለም። እነዚህን የእስላም ተከታዮችን የጨፈጨፋቸው ነው፣ ወጣቶቹን እነዛ ጊዜ ደግሞ ያንን አብዮቱን ያፈነዱትንም በእስር ቤት በቃ እያማቀቋቸው ነው። እና ሁኔታው ዞሮ ዞሮ ወደዛ ነው የተመለሰ። የሚገርመው ግን እንደተባለው እንዳለ ሙሉ በሙሉ ወደ ወታደራዊ አገዛዝ ነው የተመለሰችው። ግን ሰውም ብዙም ሲያጉረመርም አይሰማም። ብዙም አላንገራገረም። አዎ ልክ ነው። አላንገራገረም። ምክንያቱም አክራሪ የሆነ እስልምናን አይፈልጉም። የሰላፊስቶቹ ስልጣን ከያዙ የባሰ ይመጣብናል የሚል ስላለ ያን ይፈራሉ። ሁለተኛ ነገር ደግሞ ከተነካነኩ ይጨፈጭባቸዋል እነ ኤልሲሲ ወደኋላ ይመለሱም። ስልጣን ከእጃቸው እንዳይነቃነቅ በዛኑ ጊዜ አብዮት ሲፈነዳ በሀይሬንም እንደዚሁ ነበር የተደረገው። ከሳዑዲ መንግስትና ከገልፍ መንግስቶች ከነካታር መሳሪያ በመውሰድ ጨፈጨፋቸው። በሌላ በኩል ደግሞ እንግዲህ ሊቢያና ሶሪያ የሆነውን ነገር እናውቃለን። ወደዛ ከማምራትም እንግዲህ ለመጠንቀቅም ሊሆን ይችላል። አዎ እሱም አለ። እነዚህ መሪዎቹ እንኳ ይህንን አይነት ነገር አስበው እንዲህ ያደርጋሉ ብሎ መገመት ይቻላል። ግን ከፍተኛ ግምት ውስጥ የሚገባ አይደለም። እሱ እዛ እንዳይደርስ ብለው ለዚህ ለምዕራባውያን ለማሳየት ለአሜሪካን ለማሳየት በደንብ ይመቻቸዋል። እና እነሱም ደግሞ እንግዲህ አብዮቱ ሲፈነዳ በዛ በሁሉም ቦታ ዴሞክራሲ፣ ይህ ሊበራል ዴሞክራሲ የሚሉት አሜሪካኖች፣ የእሱ አይነት ይዘረጋል ብለው ነበር የገመቱት። ነገር ግን ያህል ሆነም እንግዲህ እናም እንደምታውቂው ሁለቱ ሀገሮች አንዱ ግብፅ ነው፣ አንዱ ቱኒዚያ ነው። ቱኒዚያ ብቻ ነው በቃ አሁን እነሱ በፈለጉት ሁኔታ ሄደላቸው። አዎ ቱኒዚያ እንግዲህ ውጤት ያሳየች የምትመስለው ቱኒዚያ ናት። በሚገባ ምርጫ ከማካሄድም በላይ በቅርቡ ተቃዋሚዎች ብዙም ባይቀበሉትም የፕሬዚደንቱ የስልጣን ጊዜ እንዲወሰን፣ ፓርላማ ደግሞ የተሻለ ስልጣን እንዲኖረው የሚያስችል ሕግ ለውጥ አድርገዋል እና እስቲ በዛ ላይ ትንሽ ያብራሩልን የቱኒዚያ እንግዲህ መቼም በእውነቱ ከተጠበቀ በላይ ነው ሆነ ደግሞ ይሄ ሲቪል ሶሳይቲ የሚባለው ብዙ ጠቅሟል። እዛ አንደኛ ነገር እነሱ ሀገር ድሮንም ቢሆን ብዙ ከፍ ዝቅ ያለ ብዙ ፕሮብሌም እንደ ግብጽና እንደ ሌሎቹ ሀገር እንደ ሊቢያና እንደ ሌሎቹ ሀገር አልነበረበት ነው። እነሱም ራሳቸው ያ ሜዲትራኒየን ሀገር ላይ ጫፍ ላይ ስላሉ ራሳቸውን እንዳውም ማግሪብ ውስጥም ቢሆኑ እንደ አውሮፓውያን ራሳቸውን የሚያዩት እና ዴሞክራሲን ለመቀበል ብዙ ችግርም የለባቸውም እነሱ እኔ ሀያ አስራ አራት የኖቤል ፕራይዝ ለምሳሌ ያገኙት ቱኒዚያ ያሉት አርባ አይቱ እንበላቸው ኳርቴት ነው የሚሏቸው። አምስት ዓመታት ስለሆነው የአረብ አገሮች ህዝባዊ መነሳሳት የተደረገው ቃለ ምልልስ ሁለተኛ ክፍል በመጪው ሰኞ ይቀርባል። ተከታተሉን። ዶክተር ጳውሎስ ምልኪያስ እናመሰግናለን። ጤና ተከታዩ ዝግጅት ነው አድማጮች። አዘጋጅና አቅራቢ ሰሎሞን አባተ። ጤና ይስጥልን ክቡራትና ክቡራን። ከጤና ፕሮግራም ኢትዮጵያ ውስጥ ነፃ የአምቡላንስ አገልግሎት ለገጠራ አካባቢዎች የሚሰጥ ብሔራዊ ፕሮግራም ከእርግዝና ጋር ተዛምደው የሚደርሱ ድንገተኛ የሞት አደጋዎችን በግማሽ ያህል መቀነሱ እየተሰማ ነው። በ50 ሚሊዮን ዶላር መነሻ ወጪ የኢትዮጵያ መንግሥት እያካሄደ ያለው ይህ የአምቡላንስ ፕሮግራም በሁሉም ወረዳዎች በሚንቀሳቀሱ 1220 ተሽከርካሪዎች አማካይነት በየዕለቱ የ24 ሰዓት አገልግሎት የሚሰጥ እንደሆነ ታውቋል። መጸነስ ሳይችሉ ለኖሩ እነሆ መልካም ዜና ከሕክምናው ምርምርና ጥበብ ዓለም ተሰምቷል። የአሜሪካዊቱ ኦሃዮ ግዛት ዋና ከተማ ክሊቭላንድ ሐኪሞች ሰሞኑን ለአንዲት ሴት የማሕፀን ዝውውር በተሳካ ሁኔታ አካሂደዋል። እንግዲህ ለጋሽ ከተገኘ የማሕፀን በእርግጥ ጥቂት ጥሪትም ሳያስፈልግ አይቀርም። መጸነስ ለማንም የሚቻል ሊሆን ነው። የዛሬ ሁለት ዓመት ስዊድናውያን ሐኪሞች የመጀመሪያውን የማሕፀን ሽግግር ካከናወኑ ወዲህ ባለፈው ጊዜ አምስት ጤናማ ህፃናት ቀድሞ መካን ከነበሩ እናቶች ተወልደዋል። የጤና ጥበቃ ስራና ህክምና መያዝ ያለባቸው እንደየሰው እንጂ እንዳለው ዘዴ ወይም በጅምላ መፍትሄ ሊሆን አይገባም እየተባለ ነው። ባለፈው ሐሙስ አርባ የሚሆኑ የግል የሆኑ የሚሰሩት ለትርፍ ያልሆነና ህዝባዊ የሆኑ ከህክምና ጋር የተያያዘ ሥራ ላይ ያሉ ቡድኖች ዋይት ሀውስ ውስጥ ከፕሬዚደንት ባራክ ኦባማ ጋር ተሰብስበው ነበር። የአሁኑ ሐሳብ የህክምና ዘዴዎቹን የየሰውን ተፈጥሮ፣ የዘረመልን ንድፍና ይዘት የመሳሰሉ ልዩ ባህሪያትን ግምት ውስጥ ያስገቡ እንዲሆኑ ማድረግ ነው። በዚህም ካንሰርን ለመሳሰሉ የበረቱ የጤና ችግሮች መፍትሄ ለመፈለግና ለማግኘት እንደሚቻል ተነግሯል። ለዚህ ስራ ደግሞ ፕሬዚዳንት ባራክ ኦባማ ለተወካዮች ምክር ቤቱ በቅርቡ ባደረጉት የሀገሪቱ ይዞታ ዓመታዊ ንግግራቸው ላይ ሁለት መቶ አስራ አምስት ሚሊዮን ዶላር መመደባቸውን አስታውቀዋል። ላቲን አሜሪካ ውስጥ ዚካ ቫይረስ ወደ ተስፋፋባቸው አካባቢዎች ተጉዘው የነበሩ ዘጠኝ ነፍሰ ጡሮች ቫይረሱ እንደተገኘባቸውና እንዲያውም አንደኛዋ ችግር ያለበት ልጅ መገላገሏን የአሜሪካው የበሽታዎች መቆጣጠሪያና መከላከያ ማዕከላት ሲዲሲ አስታውቋል። የተወለደው አራስ ጭንቅላቱ ከሌላው ሰውነቱ ጋር ባለው ንጽጽር እጅግ ያነሰ የእድገት መቀጨጭም ችግር ያለበት እንደሆነ ታውቋል። ሁለቱ ሴቶች ጽንሳቸውን ያቋረጡ ሲሆን ሌሎች ሁለት ሴቶች ጽንሶቻቸው ችግር ያለባቸው ሳይሆኑ እንደማይቀር ተነግሯል። ሁለቱ ሴቶች ጤናማ ሕፃናትን የወለዱ ሲሆን ሁለቱ ጽንሶች ጤናማ ሳይሆኑ አይቀሩም የተባሉ ናቸው። ካሮል ፒርሰን ባጠናቀረችው ዘገባ መሰረት ሲዲሲ ሌሎችም አስር ሴቶችን እየተከታተለ መሆኑን እና በጽንስ የነርቭ ስርዓት እድገት መዛባትና በዚህ ከመካከል ያለውን ግንኙነት እያጠና መሆኑን የማዕከላዊቱ የማዕከላቱ ዋና ዳይሬክተር ቶም ፍሪደን ገልጸዋል። ዚካና የነርቭ ስርዓት እድገት መስተጓጎል ግንኙነት እንዳላቸው እናውቃለን። ይሁን እንጂ መስተጓጎሉን የሚያስከትለው ዚካ ብቻውን ስለመሆኑ ገና ማረጋገጥ አንችልም። አሳማኝ ማስረጃዎች ግን እየተጠናከሩ ናቸው። ዚካ በግብረ ሥጋ ግንኙነት ሊተላለፍ መቻሉ ሲዲሲ ቀደም ሲል የገመተው ነገር እንዳልነበር የጠቆሙት ፍሪደን አሁን ግን ስድስት ሴቶች በዚሁ ምክንያት ቫይረሱ ተላልፎባቸው መገኘቱና መረጋገጡንም ገልጸዋል። ሌሎች አሥራ አራት ሰዎችን ምርመራ እየተደረገላቸው ነው። ዚካ በወንዴ የዘር ፈሳሽ ውስጥ ለምን ያህል ጊዜ እንደሚቆይ ተመራማሪዎቹ ገና አያውቁም። በመሆኑም የዚካው ምልክት የለቀቀው ወንድ ቫይረሱን ለወሲብ ጓደኛው አያስተላልፉም ወይ ለሚል ጥያቄም መልስ ለማግኘት እየሰሩ ነው። ይህ አጋጣሚ የኮንደምን አስፈላጊነት በእጅጉ አጉልቶታል ብለዋል የሲዲሲው ዳይሬክተር ፍሪደን። መሽመር በድንና መንቀጥቀጥን የሚያስከትለው የጡንቻና የነርቭ ችግርም ከዚህ ጋር የተያያዘ መሆኑን ፍሪደን አስታውቀዋል። በሌላ በኩል ግን ዚካ ቫይረስ በመላ ላቲን አሜሪካ በፍጥነት እየተስፋፋ መሆኑንና ከመርገቡ በፊት ብዙ ሰው ላይ ሊዛመት እንደሚችል የተባበሩት መንግስታት የዓለም የጤና ድርጅት ሰሞኑን አስታውቋል። በመሆኑም ዛሬ የዓለም ሐኪሞችና ሳይንቲስቶች ዚካን የቅድሚያ ጉዳይ አድርገውታል። things can get worse before it gets better ነገሮች ከመሻሻላቸው በፊት እየባሱ ይሄዳሉ። የዓለም የጤና ድርጅት ዋና ዳይሬክተር የዶክተር ማርጋሬት ቻን ማስጠንቀቂያ ነው። የጽንስ የነርቭ ስርዓት እድገት ላይ ባለው ጫናና በስርዓቱ መስፋት ምክንያት ዚካ ከኢቦላ የባሰ የጤና ምስቅልቅል ይፈጥራል ብለዋል። ማርጋሪት ቻን የበሽታውን ምንጮችና የቫይረሱን ምንነት ይበልጥ በጥልቀት ለመመርመር ክትባት ለማዘጋጀትና ቫይረሱ በዩናይትድ ስቴትስ ግዛቶች ቢስፋፋ ባለሙያዎቹ እንዴት መያዝ እንዳለባቸው መላ ለማዘጋጀት የሚያስችል ተጨማሪ በጀት ለማስፈቀድ የአሜሪካ የጤና ባለስልጣናት ሰሞኑን ወደ ተወካዮች ምክር ቤቱ ብቅ ብለው እንደራሴዎቹን ሲማጠኑ ነበር። የየአካባቢው የጤና መስሪያ ቤቶች የማዕከላቸውን እገዛ እንደሚፈልጉ የሲዲሲ ተቀዳሚ ምክትል ዳይሬክተር ዶክተር አን ሹሼ ተናግረዋል። ፖርቶ ሪኮ ውስጥ ምላሽ ለመስጠት መዘጋጀት አለብን፣ ምክንያቱም ከዚያ የሚመለሱ ብዙ ተጓዦች ይኖራሉ። ከዓለም አቀፍ አጋሮቻችን ጋር አሜሪካዎቹን አህጉሮች ለመታደግ መስራት አለብን። የብሔራዊው የጤና ምርምር ኢንስቲትዩት ዳይሬክተር አንቶኒ ፋውቺ በዚካና በውልደት ችግሮች መካከል ግንኙነት ስለመኖሩ በፍጹምነት የሚናገር ማስረጃ ባይኖርም መላምቶቹ ግን እየተጠናከሩ የመጡ ማሳወያዎች እንዳሏቸው አመልክተዋል። ሕይወታቸው ለህልፈት በተዳረገ ሕጻናት አንጎል ላይና በማህፀን ውስጥ ውሃ እንዲሁም ሌሎች ፈሳሾች ላይ በተካሄዱ ምርመራዎች በብዙዎች ላይ የዚካ ቫይረስ ተገኝተዋል። ምንም እንኳን አሳማኝ የሆነ የመጨረሻ ድምዳሜ ላይ ለመድረስ ሁላችንም እየተጠራጠርን ብንሆንም ማስረጃዎቹ ግን እየተጠናከሩ መጥተዋል። ጤናውን ይጠብቁ፣ የአካባቢውን ደህንነትም እንደዚሁ ይንከባከቡ። ጤና ይስጥልኝ። ከቪኦኤ ጤና ክቡራትና ክቡራን አድማጮች የዛሬ ዝግጅታችን በዚሁ ተጠናቀቀ የምሽቱ አስተናጋጆች አሉላ ከበደና እኔም ሰሎሞን አባተንን እስከ ዝግጅቱ ፍጻሜ ጥቂት ሙዚቃ ካለማየሁ ፋንታ እንጋብዛችሁ የትግርኛ ዝግጅት ይቀጥላል በእኛ በኩል ሰላም ደህና እደሩ A çara ada Yeni bir tokan